ለመለየት ከሀገር ውጭ በሚገኙ የኢትዮጵያውያን አብያተ ክርስቲያናት ጉዳዮች ዙሪያ ቀደም ብዬ እንደ ጠቆምኩት የዛሬው የቅዳሜ ምሽት ፕሮግራማችን ከኢትዮጵያ ውጪ በተለይም ደግሞ በእንግሊዝ አገር ርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም በተሰኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናት ውስጥ የተነሳውን ውዝግብ በአጭሩ ለመቃኘት ይሞክራል። አዲሱ አበበ ነው ዝግጅቱን የያዘው፣ እነሆ። አመሰግናለሁ። የለንደን ርዕሰ አድባራት ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ከተመሠረተች አርባ ዓመታት ሊሞላ ነው። በአብዛኛው ዓመታት ቤተ ክርስቲያኒቱ የአገር ቤቱን ሲኖዶስ ትቀበልና ፓትርያርኩን ግን በጸሎት አታነሳም። ይህ ነበር ለዓመታት አካሄዷ። ጠንካራ ኅብረት ያላቸውና ለቤተ ክርስቲያንም ቀና የሆኑ አማንያን ያሏት ይህች ቤተ ክርስቲያን ዛሬ እንደማይሆን ሆናለች፣ በማለት ምሬት ያሰሙ አባላት መልእክት ደርሶናል። በዚህ ታላቅ የጾምና የሱባኤ ወቅትም እንኳን መጸለይ አልቻልንም፣ በማለት የሚያማርሩ ምዕመናንም በርካታ ናቸው። እነዚሁ ምእመናን እንደ ገለጡት ቤተ ክርስቲያኒቱ ዛሬ ታሽጋለች። ማናሸገው ስንል አስተዳዳሪው አባ ግርማ ተባለን። አባ ግርማን ጠየቅናቸው። ለውይይቱ እኔ ባልናገር ይሻላል ስለ ተባልኩ ቀሲስ አባተ ያነጋግርኋል አሉኝ። ቀሲስ አባተም ፈቃደኛ ሆኑ። ከአቤት ባይ ምእመናንም አንድ ተወካይ ተሰጠኝና ውይይቱን አካሄድን። ሁለታችሁንም አመሰግናለሁ ቀሲስ አባተ ጎበና የቤተ ክርስቲያኒቱ ካህንና ሰበካ መንፈሳዊ ጉባኤ አስተዳደር አባል እሺ ሻለቃ ማሞ ለማ የህንጻና ልማት ኮሚቴ አባልና የአርቃቄ ኮሚቴ አባል ይሄ እንግዲህ ውዝግቡን ካስነሱት ነገሮች አንዱ ነው ይሄ ረቂቅ አንድ ረቂቅ ሁለት ረቂቅ ሶስት እንደዚህ እየተባለ ውስብስብ ነገር ነው ነገሩ በእውነት ነገር ግን አሁን ሁለታችሁም ፈቃደኛ ሆናችሁ አንድ ላይ ለመወያየት መጨረሻ ላይ ግን ወደ ስምምነት የምትመጡበት ውይይት እንደሚሆን ተስፋ አደርጋለሁ Hello? ምንድን ነው እሱ ቀሲስ እስቲ እርስ ይጀምሩ አርባ ዓመት ሊሞላው ነው ይሄ ቤተ ክርስቲያን በሰላም እንደኖረ ይነገራል ለብዙ አብያተ ክርስቲያናት ምሳሌነቱ የምእመናኑ መጠናከር በተለይ በቅርቡ ከሚሊዮን ፓውንድ በላይ ወጪ ያውጥታችሁ በህዝቡ ገንዘብ ቤተ ክርስቲያን ተገዝቶ ዛሬ ያ ቤተ ክርስቲያን ታሽጎ አይቀደስበት አይጸለይበት ይኸው ወር ሊሆን ነው በዚህ በአብይ ጾም ውስጥ ና ተስፋለኝ ቅድም እንዳልኩት ወደ ሰላማዊ መንገድ እንደምትመጡ ነገሩ ግን እንዴት ተቀሰቀሰ ቀሲስ እውነት ነው አቶ አዲሱ በጣም ማሳዛኝ ነገር ነው። በአሁኑ ጊዜ በተለይ ባቢ ጾም መዘጋቱ እኛን ካህናቱን ብቻ ሳይሆን ህዝበ ክርስቲያኑን ሁሉ ነው ያሳዘነው። አሁን ቤተ ክርስቲያኑ እየተዳደረበት የሚገኘውን የውስጥ መተዳደሪያ ደንብ ለማሻሻል ኮሚቴ ተቋቁሞ የማሻሻያ ረቂቅ ቀርቦ በህዝብ ፊት እንዲጸድቅ ሁኔታዎች ከተጀመሩ በኋላ ሌላ የሀሳብ ለውጥ መጥቶ ቁጥር ሁለት ማሻሻያ ረቂቅ ቀረበ። ያም የልዩነት ምክንያት ሆነ። እንደገና ቆይቶ ደግሞ ቁጥር ሶስት ቀረበ። እሱም ቢሆን ልዩነቱን የበለጠ አሰፋው እንጂ ሊያጠባው አልቻለም። እና የችግሩ መነሻ እንግዲህ የውስጥ መተዳደሪያ ደንብ የማሻሻል ሂደት ነው። በደፈናው ረቂቁ ነው ሲሉኝ፣ ረቂቁ ምኑ ምን ሆኖ ምኑ ላይ ነው የተበላሸው? እሷን ብቻ ነጥብ ነግረውኝ ወደ ሻለቃ ሄዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አድባራትና ገዳማት የሚተዳደሩበት ቃለ ዓዋዲ የሚባል ሕግ አለ። በአንቀጽ አስራ ሁለት ላይ የአድባራቱ እንደየቦታው ሁኔታ የውስጥ መመሪያ ሊያዘጋጁ ይችላሉ። ነገር ግን የቃለ ዓዋዲውን መሰረታዊ ሀሳብ ሳይለቅ የውስጥ መመሪያ እያዘጋጁ መጠቀም ይችላሉ የሚል ፈቃድ አለ። አሁን ትልቁ ችግር ማሻሻያ ረቂቅ ቁጥር ሶስት ከቃለ ዓዋዲው መሰረታዊ ሀሳብ አሁን እየተጠቀምንበትም ካለው ሕግ በጣም የራቀ እና መሰረታዊ ሀሳቡን የለቀቀ አንቀጾችና ክፍሎች ተካተውበታል በሚል ነው። እንግዲህ በምሳሌ ሊያስረዱን ይችላሉ? ቀሲስ እንዲያው ብዙ ናቸው። ዋና ዋናውን ለመናገር ያህል በረቂቅ ቁጥር ሶስት አንቀጽ አስራ አምስት አስራ ስድስት አስራ ሰባት የተገለጸው ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አድባራት የአንዲት ደብር የበላይ አስተዳደር የሰበካ አስተዳደር ጉባኤ ነው። ያ የሰበካ አስተዳደር ጉባኤ ከካህናት ከምዕመናንና ከሰንበት ተማሪዎች ተዋጽኦ የሚደረግበት የቤተ ክርስቲያኗ የበላይ አስተዳደር አካል ነው። በቃለ ዓዋዲው አንቀጽ ሰባት ቁጥር አንድ ሀ መሰረት በአንዲት ደብር አንድ የአስተዳደር ጉባኤ ወይም አንድ የአስፈጻሚ ኮሚቴ ይኖራል ይላል። ይሄ ረቂቅ ግን አሁን በቅድም በጠቀስኳቸው ሶስት አንቀ ች ላይ አንዱን የሰበካ አስተዳደር ጉባኤ ለሁለት ከፍሎ ስራ አስፈጻሚ የሆኑ ወይም ኤግዚኪቲቭ ስራ አስፈጻሚ ያልሆኑ ነን ኤግዚኪቲቭ በሚል ለሁለት የከፈለ ስለሆነ፣ በዚያም ላይ የካህናት የምዕመናንና የሰንበት ተማሪዎች ተዋጽኦ የተዛባ ስለሆነ፣ ሌሎችም እንደዚሁ ከዚሁ ጋር ተያይዘው በተለይ የካምፓኒ ሊሚትድ ባይ ጋራንቲ አወቃቀርን ተመልክ ተከትሎ ኢንኮርፖሬሽን የሚያስከትል አንዳንድ ጽንሰ ሀሳብም ስላለ ይሄ ነው እንግዲህ በአብዛኛው ሻለቃ ለርሰው እድል ስጥ። ቀሲስ አሁን የተናገሩት ላይ በእናንተ በኩል ያለው ችግርና ቅሬታ ምንድን ነው? እንደተባለው ችግር የመጣው የውስጥ መተዳደሪያ ደንብ ማሻሻያ ሲቀርብ ነው። መሰረቱ ቃል አዋዲው ነው። ያንን ቃላዋዲ መሰረት በማድረግ ነው ሌሎች ህጎች፣ እንግዲህ የውስጥ መተዳደሪያ ደንብ እና በዚህ ሀገር ደግሞ ቤተ ክርስቲያኗ በቻሪቲ የተመዘገበች ስለሆነች ከቻሪቲ ኮሚሽን ጋር የሚያገናኘውን ህግ በተመለከተ ትረስት ዲድ የሚባል አለ በቤተ ክርስቲያኗ እና በቻሪቲ ኮሚሽን መካከል የተደረገ የቃል የቃልኪዳን ውል ነው። ይሄ ትረስት ዴድ እና መሰረቱን አለቀቀም። የሀሳብ ልዩነት ቢኖርም መሰረቱን ግን አለቀቀም ነው እንግዲህ መሰረቱን ለቋል ወይም ይሄ የሀሳብ ልዩነት አለ ሲባል ያንን የሚዳኝ ያስፈልጋል። ቤተ ክርስቲያን የተደራጀችው በካህናት፣ በምእመናን፣ በሰንበት ትምህርት ቤት ወጣቶች በተደራጀ የሰበካ መንፈሳዊ ጉባኤ ነው። የሰበካ መንፈሳዊ ጉባኤ ወይም ጠቅላላ ጉባኤ ዳኛው እሱ ነው። ጠቅላላ ጉባኤው ተዋይቶ አይቶ የሚቀበለውን ይቀበላል፣ የሚጥለውን ይጥላል፣ የሚያጸድቀውን ያጸድቃል። ግን ሻለቃ አሁን ቀሲስ ረቂቅ ሶስት ላይ አንቀጽ አስራ አምስት አስራ ስድስት አስራ ሰባት ላይ ከቃለ አዋዲው ያፈነገጠ ነገር ሰፍሯል ብለው አንድ ሁለት ብለው አስቀምጠዋል። እናንተ ከቃለ አዋዲው መንፈስ አልወጣም የምትሉበትን ነጥብ እስቲ ይንገሩኝ። እሳቸው ተናግረዋል፣ መሰረቱን አልለቀቀም። የቃለ አዋዲው መሰረቱ ዋናው ቤተ ክርስቲያን በካህናት በመ መናና በሰንበት ትምህርት ቤት ወጣቶች የሰበካ አስተዳደር ጉባኤ ትመራለች የሚለው ነው። ተዋጽኦው ልክ አይደለም ነው የሚሉት። ቀሴስ ራሱ ሲዋቀር በፍጹም ተዋጽኦ ከካህናት፣ ከምዕመናን፣ ከሰንበት ትምህርት ቤት ወጣቶች ነው። ለሕዝብ ቀርቧል? ይሄ ለውይይት ቀርቧል። አዎ ለሕዝብ ታድሎ ያ ረቂቅ አሁን ሕዝብ እጅ ነው የሚገኘው። ጸድቋል ወይስ አልጸደቀም? መጽደቅ ሳይሆን ውይይቱ ሲጀመር አርቃቂ ኮሚቴው ገለጻ አደረገ። ከዛ በኋላ ካህናት ደግሞ የራሳችን እንገልጻለን ብሎ ገለጻ አደረጉ። የማይደግፉትን ተናገሩ። በዛ መካከል ከፍተኛ ውዝግብ ተነሳ። በመጨረሻ ሁለት ሁለት ሳምንት ሁለቱ አካሎች ከገለጹ በኋላ የህዝብ ጥያቄ የሚጠይቅበት አስተያየት የሚሰጥበት ተራ ሲደርስ ከአናቱ እንደገና ደግሞ እኛ ካልገለጽን በስተቀር ህዝቡ አይወያይም የሚል ተቃውሞ አነሱ። ክርክር ተነስቶ ረብሻ ተነስቶ በዛው ነው የቆመው። ይሄ ይሄ እውነት ነው ቀሴስ። በእውነቱ ተዋጽኦ ተስተካክሎ ቀርቷል የተባለው ከእውነት የራቀ ይመስለኛል። ምክንያቱም በቁጥር ሶስት ላይ ስራ አስፈጻሚና ስራ አስፈጻሚ ያልሆኑ ተብሎ ከተከፈለ በኋላ ስራ ያልሆኑት አራት ተብለው አንድ ካህን፣ ሶስት ምእመን ያውም ደግሞ ሰንበት ትምህርት ቤት ወይም ደግሞ የምእመናን ተወካይ በሚል ሳይሆን አንድ ሽማግሌ፣ አንድ ሴት፣ አንድ ወጣት በሚል ደግሞ ስራ አስፈጻሚ የሆኑ ተብሎ ሰባት፣ ከሰባቱ ሶስት ካህናት የሚል እና እንደዚህ ያለ መፋለስ ያለበት ነው። አሁንም ቢሆን ሁለተኛ በሰበካ ጉባኤ ላይ ነው እኩል እንዲሆን ያልነው የሰበካ አስተዳደር ጉባኤው ደብሩ የበላይ አስተዳደር ክፍል እንደመሆኑ መጠን በቃለ ዓዋዲው እንደተገለጸው አራቱ ካህናት፣ አራት ምዕመናን፣ አንድ የሰንበት ትምህርት ቤት ተወካይ ይኑረው። ይሄ ነው መሆን ያለበት እንጂ መበላለጥ የለበትም። እንደተባለው ግን ምዕመናን በየሙያቸው እንዲያገለግሉ በተለያዩ ንዑሳን ኮሚቴዎች በህንፃ ኮሚቴ፣ በቁጥጥር ኮሚቴ፣ በህግና ስነ ስርዓት ኮሚቴ፣ ሌሎችም ሌሎችም ንዑሳን ኮሚቴዎች አሉ። በነዚያ ውስጥ እንደሙያቸው ሁኔታ እየገቡ ያገለግላሉ። የካህናቱ ቁጥር ጥቂት ስለሆነ በእነዚህ ውስጥ እኩል ይሁን ባይባልም አንድም ሁለትም እንዳለው ካህን ብዛት አብረው እየተሰባጠሩ መስራት ይችላሉ የሚለው ነው የቀረበው በካህናቱ በኩል። ይሄ ግን በቁጥር አንድ ላይ ብቻም ሳይሆን ቁጥር ሁለትም ላይ አልተስተካከለም። ቁጥር ሶስትም ላይ እንደዚሁ ብሶ ነው የመጣው። በእውነት ከግንዛቤ ጉለት በትክክል ያልተገለጡ ሃይማኖታዊ ነገሮች ስለነበሩ ራሳቸው ሻለቃም እንደውም የተናገሩት በኃይል በድፍረት የተናገሩት አንዳንድ ሃይማኖታዊ ነገሮች ስለነበሩ በነዚህ ላይ ማረሚያ መሰጠት አለበት በሚል ለገለልተኛው አወያይ ከሶስት ሳምንት በላይ ተራ ይሰጠን እና ይህንን ማሳሰቢያ እንስጥበት ተብሎ ሲጠየቅ ከረመ እንጂ በእውነቱ ውይይቱ አይደረግም ብለው ካህናቱ አላገዱም። ሻለቃ ሊናገሩ ነበር መሰለኝ አንድ ቀሲስ የካህናቱም ሆነ የምእመናኑም የሰንበት ትምህርት ቤት ተወካዮች ያሉበት ጥምር ጉባኤ የሚባል አለ። በመጨረሻው ላይ ረቂቅ ሶስት ለህዝብ እንዲቀርብ በፌብርዋሪ ሁለት ሺ አስራ ሁለት ሲወሰን የሀሳብ ልዩነቶቹ በዚህ በኤግዜኪቲቭ እና ነን ኤግዜኪቲቭ ስራ አስፈጻሚ ና ስራ አስፈጻሚ ያልሆኑ በሚለው ላይ የሀሳብ ልዩነት አለን የሚሉ ከካህናት መካከል በዛው ስብሰባ ላይ ተነስቶ በአብላጫው ግን ለህዝቡ ይቅረብና ይሄው የሀሳብ ልዩነት ለህዝብ ቀርቦ ህዝብ ከተወያየበት በኋላ ይወሰናል በሚል እምነት ነው ያ ጥምር ጉባኤ ለጠቅላላ ጉባኤ እንዲቀርብ ያደረገው። ያንን ረቂቅ እንዲታደልም ያደረገው በውይይቱ እንዲታረም ነው እንጂ ይሄ እኛ ያልነው ነገር ስላለበት ህዝቡ እንዳይወያይ የሚል ውሳኔ የለም እና ቀርቦ እኮ ህዝቡ መች ተወያየ? ህዝቡ ከካህናት ወገን ይሄን የተወሰነው ካህናቶች የሚቃ ወሙት ወይም የማይደግፉት ሀሳብ አለ ተባለ እንጂ ህዝቡ እኮ ያንን ሀሳብ ሰምቶ ሀሳብ እንዲሰጥበትና እንዲወስንበት አልተደረገም። ሌላው ቀርቶ ህዝቡ ይሄ የሀሳብ መስጫ ሳጥን ተዘጋጅቶለት በዛ ውስጥም ሀሳብህን አስገባ ተብሎ ሀሳቡን በጽሁፍ አስገብቶ ዌብሳይት ላይ ወጥቶ በዌብሳይትም በኢሜይል አስተያየቱን እንዲሰጡ ታዞ ያሁሉ ተደርጎ ያ የታው የተቆለፈ ሳጥን እንኳን ወጥቶ ህዝቡ ምን እንዳለ አልተሰማም። ይሄ ለምን አልተቻለም? ቀሲስ እንግዲህ እንደተባለው በገለጻው ወቅት ዋናው ጉዳይ ላይ ከማተኮር ይልቅ የግለሰብ ስም እየተነሳ እነገሌ ያሉት እንደዚህ ነው፣ እነገሌ እንዲ ናቸው፣ ይህን ነገር የሚያሰናክሉ እነገሌ ናቸው እየተባለ የግለሰብ ስም እየተነሳ ደግሞ በሃይማኖታዊ ጉዳይ ላይ ግንዛቤ በቂ ግንዛቤ በሌለው ሁኔታ ያልሆነ ገለጻ እየተሰጠ ስለነበረ ለዚህ ነገር ማረሚያ ለመስጠት እድል ይሰጠን በሚል በካህናቱ ቀረበ። አወያዩ የህዝብ ተራ ነው፣ ህዝብ እድል ይሰጠው ለማለት ሞከሩ። ከዛ በኋላ የለም ከምእመናኑም መካከል ተነስተው ከጠቅላላ ጉባኤው ግድ የለም ካህናቱ ማረሚያ አለን እናርም ካሉ ዛሬ እነሱ ተራ አይሰጣቸውም፣ እና ውይይቱ በነሱ በኩል የሚሰጠውን ማረሚያ ሰምቶ ይቀጥል። ከዚያ በኋላ በሚቀጥለው ደግሞ ሕዝቡ በግራ በቀኙ የሰማውን ከሰማ በኋላ የሚሰጠውን አስተያየት እንቀበል የሚል ማሳረቂያ ሐሳብ ሁሉ ቀረበ በወቅቱ ግን ከውዝብ ግብ በቀር ካህናቱ ልናቀርበው የነበረው ማረሚያም ተቀባይነት አላገኘም፣ ሊቀርብ አልቻለም። ሻለቃ ይሄ ትክክል ነው፣ ግን የሰበካ አስተዳደር ጉባኤው አባላት የተወሰኑት እንለቃለን፣ ይሄ ሁሉ ውይይት ሂደት እስከሚያልቅ ድረስ እኛ በህይወታችን ላይ ጫና ስለደረሰ በስራችንም በቤተሰብም መልቀቅ አለብን ስላሉ፣ በዚህ ምክንያት የለም የተወሰናችሁት ብቻ አይደላችሁም መልቀቅ ያለባችሁ ብዙ ድካም የደከምነው ሁላችንም መን የሰለቸነው ነው። ሁላችንም ጊዜያችን ተራዝሞ ነው። በግድ ነው የህዝብ አደራ ለመፈጸም የተቀመጥ ነው። ይህን ነገር በጋራ ለመፈጸም የማንችል ከሆነ ሁላችንም ቀርበን መልቀቂያ ማቅረብ አለብን ለህዝቡ ሌላ አዲስ የሰበካ ጉባኤ ተመርጦ ውይይቱን በቆመበት እንዲያስቀጥለው፣ ለጊዜው ግን ወደ ምርጫው ህዝቡ አዲስ የሰበካ አስተዳደር ጉባኤ እንዲመርጥ የሚል ሀሳብ ቀርቦ በዚህ ምክንያት ነው ውይይቱ የተቋረጠው እንጂ ካህናቱ አይ ይሄ ረዥም፣ ይቅርታ ይሄ ሁለታችሁም የማትተማመኑበት ነገር ነው። ውዝግቡ እንዴት እንደመጣ የየበኩላችሁን ነው የምትነግሩ። የመጨረሻው ነገር ግን ሰምቻለሁ ሰምቻለሁ እንትን ያለ ምንድን ነው። እኛ መጀ- አርቃቂ ኮሚቴው በመጀመሪያው ጊዜ ገለጻ ሲያደርግ በገለጻው ላይ እንኳን የሰው ስም ማንሳት አንድ እንደውም በስተጀርባ ያጨቃጨቁንን ያከራከሩንን ብዙ ነገር የደረስንበትን ነገር በሙሉ በመተው ትተነዋል እዚህ ላይ አናነሳም በማለት ሙያዊ የሆነ ገለጻ ነው ያደረገው በመጀመሪያው ጊዜ። ይቅርታ እዚህ ላይ በነገራችሁ ላይ ሻለቃ የለም። ለምሳሌ የማሻሻያ ኮሚቴ ሁለተኛው ላይ አቶ ተሾመ ባለ ሁለት ገጽ ቆሞ ሳባ ግርማ እና ዳቆን መንገሻ በሐሰት የተናገሩት ነገር መልስ ለመስሱ እሱ ሁለተኛው ያቀረቡት ሁለተኛው ላይ መጀመሪያው ላይ አወያይም ሳይኖር አወያይ አልነበረም። አወያይ ሳይመረጥ የመጀመሪያው ገለጻ ያደረገው አርቃቂ ኮሚቴው ሶስት አራት ሰው ገለጻ አደረጉ። በዛን ጊዜ ካህናቱ እኛም ገለጻ እናድርግ የሚል ጥያቄ አንስተው ረብሻ ተነሳ። ካህናቱም ገለጻ ያርጉ የሚል በዚህ ረብሻ ምክንያት ሽማግሌዎች ይሄ እንዲህ አይነት ረብሻ ቤተ ክርስቲያን ውስጥ አይቋ መካሄድ የለበትም የሚሉ በራሳቸውም በራሳቸው ያነሳሱ አስራ ስምንት ሽማግሌዎች ተነስተው ሰላምና እርቅ እንዲወርድ አደረጉ፣ በአርቃቂውና በሰበካ አስተዳደሩ በካህናቱ መካከል። ከዛ በኋላ ገለልተኛ አወያይ ይሁንና የአወያይ ምክንያቱም ካህናቱ ወይም አስተዳዳሪው የራሳቸው ሀሳብ ስለያዙ ከረቂቁ ውስጥ ይሄ አይሆንም ይሄ ይሁን የሚል ሀሳብ ስለያዙ ገለልተኛ ሆነው ሊያወያዩ ስለማይችሉ ገለልተኛ አወያይ ይመረጥ ተብሎ በሽማግሌዎቹ በቀረበው ሀሳብ መሰረት ገለልተኛ አወያይ ተመርጦ ሁለቱም ወገን የሚቀበለው ውይይቱ ተጀመረ። ሁለተኛው ዙር ማለት ነው። ውይይቱ ማለት ሲቀጥል አሁንም አርቃቂ ኮሚቴው ገለጻ ሲያደርግ፣ ቀጥሎ ካህናቱ ገለጻ ሲያደርጉ፣ አሁንም ሌላ ረብሻ ተፈጠረ። ይኸውም ካህናቱና የሰንበት ትምህርት ቤት ወጣቶቹ ለካህናቱ ለአርቃቂ አድሎ ተደርጓል የሚል ተቃውሞ አነሱና ረብሻ ተነሳ። በዚህ ጊዜ ያ ገለልተኛ አዋይ ካህናቱን፣ የሰበካ አስተዳደር ጉባኤውን፣ አርቃቂውን ሰብስቦ ለምንድን ነው ይሄ ረብሻ የተነሳው ምክንያቱን ንገሩኝ ሲል ካህናቱ በአንድ ድምፅ ለካህናቱ በቂ ጊዜ ስላልሰጣችሁ ነው ረብሻው የተነሳው። ለካህናቱ በቂ ጊዜ ብትሰጡ ረብሻው አይነሳም የሚል ሙሉ ሙሉ በሙሉ ተነጋግረውበት የመጡበትን ሀሳብ ሲያቀርቡ አዋዩ ተቀብሎ ሁለት ሳምንት ሙሉ ካህናቱ ገለጻ እንዲያደርጉ እድል ሰጠ በራሱ ኢኒሽቲቭ እንደው ይቅርታ ማቋረጥ አለብኝ፣ ምክንያቱም ሁለታችሁም የማትተማመኑበትን አንድ ነጥብ ረብሻው የተነሳው በአርቃቂ ኮሚቴው በኩል ባለ ነገር ነው። ካህናቱም ደሞ እናንተ ደግሞ በካህናቱ ትላላችሁ። አሁን ይሄ አለመግባባት እንደ ቀጠለ ሆኖ ቤተ ክርስቲያኑ ተዘግቷል ወር ሊሆነው ነው። እሱ ብቻ አይደለም ከአስራ አምስት እንደውም ዛሬ እንደሰማሁት ወደ ሀያ የሚሆኑ ሀያ አንድ የሚሆኑ አባላት ተከሰው መጥሪያ ሆኖ በጠበቃ በኩል ወረቀት ደርሷቸዋል። ቤተ ክርስቲያኑ ሊዘጋ የቻለበት እሷን ነጥብ እስቲ ብቻ ይንገሩኝ፣ ሻለቃ ከዛ ቀሴስ ጋር ሄዳለሁ። ለምን ተዘጋ ቤተ ክርስቲያኑ? ቤተ ክርስቲያኑ የተዘጋበት ዋና ምክንያት ባጭሮ ለመግለጽ ያልተገባ ነገር በቤተ መቅደሱ ውስጥ እየተደረገ ስለነበረ፣ ፌብርዋሪ አስራ ሰባት የተወሰኑ ቡድኖችና እነሱን የተከተሉ ሰዎችን ይዘው በውጭ ወጥተው የጠቅላላ ጉባኤ አድርገናል፣ ሰበካ ጉባኤውን ሽረናል፣ አስተዳዳሪውን ሽረናል፣ ቁልፍ ለገሌ ማስረከብ አለባቸው የሚል ሕገወጥ ውሳኔ ወስነው ያንኑ ውሳኔ ደግሞ በየእሁዱ እየተገኘን ተግባራዊ ማድረግ አለብን፣ ቁልፍ መቀበል አለብን፣ ማባረር አለብን በሚል ያንኑ ተግባራዊ ለማድረግ በረብሻ መንፈስ ሜጋፎን ይዘው፣ ድምፅ ማጉያ ይዘው፣ ባነር ይዘው፣ መፈክር ይዘው እየመጡ ወደ ቤተ መቅደስ እየረበሹ ስላስቸገሩ ይህን ለማስታገስ በሚል በአስራ አምስት ሰዎች ላይ አስተዳደራዊ እርምጃ ለመውሰድ ተሞክሯል። አሁን እኛ ታገሱ ከተባልን ሌላ አገልግሎት ሊደረግ አይችልም በሚል ማርች አስር ቀን አገልግሎት ቅዳሴ እንዳይቀደስ፣ ጥምቀትም እንዳይጠመቅ ፈጽሞ ምንም አይነት አገልግሎት እንዳይደረግ ታገደ። የረብሻ መድረክ ሆነ ቤተ ክርስቲያኑ። በዚያ ምክንያት ነው የሰበካ አስተዳደር ጉባኤው ቤተ ክርስቲያኑን ለረብሻ ሳይሆን ለአገልግሎት ነው የሚከፈተው። መልስ ሻለቃ ከህግ በታች በሰበካ አስተዳደር ጉባኤነት ከመመኑ በሌሉበት በቁጥር ሶስት እና አራት የሚሆኑ ካህናትና አንድ የሰንበት ትምህርት ቤት ወጣት በሚወስዱት ህገወጥ እርምጃ ህዝቡን አባላትን መብት በመንፈግ በኃይል ምርጫም ሆነ በኃይል ሰውም ማባረር ከህግ ውጪ ለመስራት ሲሞክሩ ከአባላት ከህዝብ በተነሳው ተቃውሞና የህዝቡን ተቃውሞ ለማስቆም ደግሞ የድምፅ ማጉ ያዎችን ቤተ ክርስቲያን ውስጥ ያሉትንና የሰንበት ትምህርት ቤቶች ወጣቶችን በማስተባበር ህዝቡን ህዝቡ እንዲሰደብ እንዲዋረድ እንዲ እንዲ እንዲያስፈራሩት አደራጅተው በማሰለፍ ያንን የሚቃወመው ህዝብ ጋር እናንተ ድምፅ ማጉያ ይዛችሁ ለመረበሽና እከሌ ይውረድ እንዲህ፣ ካልሆነ አሁን ቀሴስ የተናገሩትን ነገር አላረጋችሁም ወይስ አርጋችኋል? ሻለቃ ከዛ በፊት ግን አልተደረገም። ከመልካም በፊት አልተደረገም። ሰዎቹ ለምን ተባረሩ? ቀሴስ ሀሰት ነው፣ ተደርጓል። ቀሴስ ሰዎች የኤሌክትሪክ መስመር ቆርጠው በመጣል ውይይታችን ሊቀጥል የሚችል ነው። ሰዓት ነው የገደበኝ። ሁኔታውን አይተን በሌላ ጊዜ ተመልሰን እናናገራቸዋለን። ስለዚህ ለዛሬው ቀሴስ አባተ ጎበና እንዲሁም ደግሞ ሻለቃ ማሞ ለማ በአድማጮች ስም አመሰግናቸዋለሁ። እግዚአብሔር ስጥልኝ። መልካም በዓል። እግዚአብሔር ስጥልኝ አቶ